ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሚያዝያ 6 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን። እንደምናመሻችሁ the dimension of the terrorist threat need to be assessed correctly, need to be discussed jointly by africans and europeans, because we cannot, we can no longer የአሸባሪነት ገጽታዎች በአፍሪካውያንና በአውሮፓውያን መካከል በትክክል መገምገም አለባቸው። ጉዳዩ በጋራ ውይይት ሊደረግበት ይገባል። ምክንያቱም ተለያይተን መኖር አንችልም። ሽብርተኝነትን በአፍሪካ ውስጥ ውጤታማ በሆነ መልኩ ካልገታ ነው አውሮፓ መዝለቁ አይቀርም። ለዚህ ጥርጥር የለውም። የድርጅቱ መሪ አምባሳደር ዎልፍጋንግ ኢሽንጋር ናቸው። ዘገባው በአብይ ርዕስ ይቀርባል። የምሽቱን ዋና ዋና አርዕስተ ዜና ቆንጭታ ታሰማናለች። በአፍሪካ የንግድ እንቅስቃሴ ካልተስፋፋ ጎረቤታማ ሀገሮች ድንበሮቻቸውን ለንግድ ክፍት ካላደረጉ እድገታቸው ፈተና ይገጥመዋል፣ አሉ የዓለም ባንክ። ዘጋቢያችን ከስፍራው ሆኖ ያጠናቀራቸው በርከት ያሉ ዘገባዎች ይኖሩናል። አንዱ ርዕሰ ወሬ ይሄው ይሆናል። በናይጄሪያ የቺቦክ ልጃገረዶች ከተጠለፉ ዛሬ ሁለተኛ ዓመት ሞላ። አዲስ ቪዲዮ ብቅ ብሎ ለወላጆቻቸው ተስፋ ፈንጥቋል የሚል ዜናም አለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የፌዴራሉ ከፍተኛ ፍርድ ቤት አስራ ዘጠነኛ ወንጀል ችሎት በነዘላለም ወርቅ አገኘው ጉዳይ ላይ በዛሬው እለት ሊሰጥ የነበረውን ውሳኔ ለሌላ ጊዜ አስተላልፏል። በዚህ መዝገብ አስር ሰዎች በሽብር ወንጀል ተጠርጥረው መከሰሳቸውን መዘገባችን የሚታወስ ነው። ዛሬ ፍርድ ቤቱ ውሳኔ ያልሰጠበት ምክንያት የአስረኛው ተከሳሽ ጥያቄ ተሟልቶ ባለመመለሱ መሆኑ ተገልጿል። መለስካቸው አመሀ ሂደቱን ተከታትሏል። የፌዴራል አቃቢ ሕግ ከአንድ ዓመት ተኩል በፊት እነዘላለም ወርቅ አገኘው በሚል የክስ መዝገብ በሽብር ወንጀል ክስ ከመሠረተባቸው አስር ሰዎች መካከል እንዲከላከሉ በተበየንባቸው በአምስቱ ሰዎች ጉዳይ ላይ ውሳኔውን ሰርቶ ያጠናቀቀ ቢሆንም ውሳኔው ሊያሰማ እንደማይችል ገልጿል። ፍርድ ቤቱ እንዳብራራው ከሆነ ቀደም ሲል አስረኛው ተከሳሽ አቶ ተስፋዬ ተፈሪ ለፖሊስ የሰጡት ቃል በማስገደድና በኃይል የተገኘ መሆኑን በፌዴራል አንደኛ ደረጃ ፍርድ ቤት ማስመዝገባቸውን ጠቅሰው ይኸው መዝገብ እንደ መከላከያ እንዲያዝላቸው አመልክተዋል። ፍርድ ቤቱም ይኸው መዝገብ እንዲመጣ ትዕዛዝ መስጠቱን ዛሬ ገልጿል። ይሁንና ትዕዛዙ የደረሰው አካል የመዝገብ ቁጥሩ ስላልተጠቀሰ ማግኘት እንዳልተቻለ መልስ መስጠቱን አስረድቶ ይህን ውሳኔ ሙሉ ለማድረግና ትክክለኛ ፍርድ ለመስጠት እንዲያስችለው ማዘግየቱን እንደመረጠ ፍርድ ቤቱ አስረድቷል። በመቀጠልም ተከሳሹ ቃል የሰጡበትን መዝገብ ቁጥር ያውቁ እንደሆነ ጠይቋቸዋል። ተከሳሹ አቶ ተስፋዬ ተፈሪም እንደማያውቁ ገልጸው ቃል የሰጡበት ዕለት ግን መስከረም 25 ቀን 2007 ዓ ም መሆኑን አስታውሰዋል። መዝገቡን ማግኘት የማይቻል ከሆነ ግን ውሳኔው ቢሰጥ እንደማይቃወሙ ተናግረዋል። ፍርድ ቤቱም ያዘጋጀውን ውሳኔ ለማሰማት ለነገ ቀጠሮ ሰጥቷል። በአሁኑ ጊዜ እንዲከላከሉ ተበይኖባቸው ውሳኔውን የሚጠብቁት ዘላለም ወርቅ አገኘሁ፣ ዮናታን ወልዴ፣ ሰለሞን ግርማ፣ ባህሩ ደጉና ተስፋ የተፈሪ ናቸው። ይኸው ፍርድ ቤት በዚሁ መዝገብ ነሐሴ 14 ቀን 2007 ዓ ም በሰጠው ብይን በአብዛኛው የተቃዋሚ ፓርቲዎች አመራር አባላት የነበሩትን አቶ ሀብታሙ አያሌውን፣ ዳንኤል ሽበሽን ከቀድሞ አንድነት አብርሃ ደስታ ቃረና የሸዋሳ ሰፋ ከሰማያዊና የየትኛውም ፓርቲ አባል እንዳልሆኑ የሚገልጹትን አቶ አብርሃም ሰለሞንን በነጻ እንዳልሰናበታቸው ይታወሳል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸውን። በአፍሪቃ የንግድ እንቅስቃሴ ካልተስፋፋና በተለይ ጎረቤታማ ሀገሮች ድንበሮቻቸውን ለስራና ለንግድ ክፍት ካላደረጉ እድገታቸው ፈተና እንደሚገጥመው፣ ወደ አውሮፓ የሚፈልሰው ሰው ቁጥርም እንደሚጨምር የዓለም ባንክ ፕሬዚደንት ዛሬ ገልጸዋል። የሀገሮች ምጣኔ ሀብት ቅንጅትና ንግድን የሚያስፋፉ ፖሊሲዎች በአፍሪካ ሀገሮች በአሁኑ ወቅት አነስተኛ መሆናቸው አሳሳቢ እንደሆነ ኪም ዮን ኪም ለጋዜጠኞች አስታውቀዋል። በሌላ በኩል በዓለም ዙሪያ ያሉ ከበርቴዎች ከግብር ክፍያ ለማምለጥ ገንዘባቸውን በውጭ ሀገሮች የሚሸሽጉባቸው ኩባንያዎች በብዛት እየተቋቋሙ መሆኑ መንግስታት ድህነትን ለመዋጋት የሚያስፈልጋቸውን ጠቀም ያለ ገንዘብ የሚያሳጣ በመሆኑ አብዝቶ እንደሚያሳስባቸው የዓለም ባንኩ ፕሬዚደንት ሚስተር ኪም አክለው ገልጸዋል። ከዓመታዊው የዓለም ባንክና የዓለም የገንዘብ ድርጅት ጉባኤ ዘገባለን በመጽሔት ይቀርባል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የናይጄሪያው ጽንፈኛ ቡድን ቦኮ ሀራም ከሰሜን ምስራቋ ቺቦክ ከ200 በላይ ልጃገረዶችን በጠለፈ በሁለት ዓመቱ ብቅ ያለ አዲስ ቪዲዮ ለወላጆቻቸው ልጆቹ በሕይወት አሉ የሚያሰኝ ተስፋ እንደፈነጠቀ እየተሰማ ነው። ከአራት ወራት በፊት የተቀረጸ ነው ተብሎ በወጣው ቪዲዮ ላይ ያሉትን አብዛኞቹ ልጆች አውቃቸዋለሁ ሲሉ አንዲት ተጠላፊዎቹ የመንደራችን ልጆች ናቸው ያሉ እናት ተናግረዋል። የቺቦክ ልጃገረዶች የተጠለፉበትን ሁለተኛ ዓመት መታሰቢያ በማድረግ በዋናዋ ከተማ አቡጃ በተካሄደው ልጆቻችንን አምጡልን ብሪንግ ባክ አወር ችልድረን የተባለው እንቅስቃሴ በጠራው ሰልፍ ላይ የተገኙት አስቴር ያኮቡ እንባ እየተናነቃቸው ቪዲዮ ላይ ያሉት እነሱ ናቸው። ተቀይረዋል። የዛሬ ሁለት ዓመት እንደዚህ አልነበሩም አድገዋል ግን አውቃለሁ እነሱ ናቸው ሲሉ ተደምጠዋል። ቦኮ ሀራም ከቺቦኩ አዳሪ ትምህርት ቤት ስለጠለፋቸው ሁለት መቶ አስራ ዘጠኙ ልጃገረዶች ከተወሰዱበት ጊዜ አንስቶ የት እንዳሉ ሳይታወቅ ከርሞ ነበር። ትናንት የወጣውና ና በታኅሳስ ወር የተቀዳ ነው የተባለው ቪዲዮ አስራ አምስቱን ልጃገረዶች ያሳያል። በቪዲዮ ልጃገረዶቹ ማንነቱ ባልታወቀ ሰው ለሚቀርብላቸው ጥያቄ በሀውሳ ቋንቋ ስማቸውንና ከየት እንደተጠለፉ ሲናገሩ ይሰማል። የተባበሩት መንግስታት ድርጅት በሰላም አስከባሪዎቹ ወሲባዊ ምግባር ብልሹነት ምክንያት ለዓለሙ ድርጅት የምንሰጠውን ገንዘብ ልንቆርጥበት እንችል ይሆናል ሲሉ የዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ግንኙነቶች ኮሚቴ ሊቀመንበር አስጠነቀቁ። ሪፑብሊካኑ ሴኔተር ባብ ኮርከር የመንግስታቱ ድርጅት ሰላም አስከባሪዎች በተለይም በመካከለኛ አፍሪካ ሪፑብሊክና በኮንጎ ዲሞክራቲክ ሪፑብሊክ የተመደቡቱ ፈጸሙት የተባለው ወሲባዊ ጥቃት እጅግ የዘገነናቸውና ያስቆጣቸው መሆኑን አመልክተዋል። የድርጅቱ ዋና ጸሐፊ ምን ነክቷቸዋል? አሉ ሴኔተሩ። I think the UN is, is uh, in great jeopardy uh, of building enough critical mass around here where severe penalties should be taken. Yeah, ከስምንት ቢሊዮን ዶላሩ የድርጅቱ አመታዊ የሰላም ማስከበር እንቅስቃሴ በጀት ሩቡን የምታዋጣው ዩናይትድ ስቴትስ ነች። ብዛት ያላቸው ሴኔተሮች እንዲህ ያለ መጠነ ሰፊ የወሲባዊ ጥቃት ውንጀላ እየተሰማ የግብር ከፋዩን ገንዘብ መስጠታችንን መቀጠል የለብንም እያሉ ናቸው። የመንግስታቱ ድርጅት በወሲባዊ ጥቃት በተወነጀሉ ሰላም አስከባሪዎች ላይ ጠበቅ ያለ እርምጃ እየወሰደ ነው። ቢያንስ ሁለት ክፍለ ጦሮችን ወደ ሀገሮቻቸው መመለሱም ይታወቃል። ይሁንና አዳዲስ ውንጀላዎችም እየተሰሙበት ነው። ሶማሊያ ውስጥ ሐሰን ሐናፊ ሐጂ የሚባል የቀድሞ ጋዜጠኛ ከአልሻባብ ጋር ተመሳጥሮ አምስት ባልደረቦቹ ላይ በተፈጸመ ግድያ ውስጥ ተሳትፏል በመባሉ ከትናንት በስቲያ ሰኞ፣ ሞቃዲሾ ውስጥ ተረሽኗል። ከሐናፊ የመጀመሪያ ኢላማዎች አንዷ ሆርን አፍሪክ የተባለ ተወዳጅ ራዲዮ ጣቢያ ጋዜጠኛ የነበረችውና ቤቷ በር ላይ በጥይት የተገደለችው መሐድ ኢልሚ መሆኗን ጋዜጠኞች ገልጸዋል። በመጨረሻም የመናውያን ባልተለመደ ሁኔታ በጦርነት ከዳሸቀችው ሀገራቸው የራሱ ሕዝብ ለአስርት ዓመታት ያህል ሲያካሄድ በቆየው ግጭት ምክንያት በዓለም ዙሪያ ወደ ተበታተነበት የአፍሪካ ቀንድ አካባቢ እየሸሹ ናቸው። ባለፈው ዓመት ውስጥ ከየመን ጦርነት ከተሰደዱ አንድ መቶ ሰባ ስድስት ሺህ ሰዎች ውስጥ ገሚሱ የጎረፉት ወደ አፍሪካ ቀንድ ሀገሮች መሆኑን የተባበሩት መንግስታት የስደተኞች ኮሚሽን አስታውቋል። ከእነዚህ ውስጥ የሚበዙቱ ወደየትውልድ ሀገራቸው የተመለሱ ሲሆኑ 26,000 ግን መሄጃ የሌላቸው የመናውያን እንደሆኑ ነው ድርጅቱ አክሎ ያስታወቀው። በመጽሔት ክፍለ ጊዜ ዘገባ ይቀርብበታል። አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13860 ኪሎ ኸርትዝ በ25 ሜትር ባንድ በ1240 በ12080 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሚያዝያ 6 2008 ዓ ም ምሽት ፕሮግራም ነው። ዓለም አቀፉ የገንዘብ ድርጅት አይኤምኤፍ የኢትዮጵያ መጣኔ ሀብት በያዝነው የአውሮፓውያን አመት ተቀዛቅዞ እንደሚቀጥል አስታወቀ። የኢትዮጵያ የእድገት መጠን ድርብ አሀዝ ከሚለው ወደ አራት ነጥብ አምስት በመቶ ይወርዳል በሚባልበት ጊዜ አሳሳቢ ሆኖ አገኘዋለሁ። ግን ይሄ መሆኑ እኔ በበኩሌ ገምት ነበረ አንድ ቀን ይሄ ኢኮኖሚ ወደ ታች ያቆለቁላል የሚል ግምት ነበረኝ። ዶክተር አክሎግ ቢራራ የምጣኔ ሀብት ጉዳዮች ባለሙያ ናቸው። በምሽቱ ትንታኔ ይሰጡናል። እስከ ምሽቱ አራት ሰዓት አብራችሁን ቆዩ። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የአውሮፓ ሀገሮች በግልም ሆነ በጋራ ከአፍሪካ ሀገሮች ጋር በመሆን የአሸባሪነትን አደጋ ለመዋጋት በቂ ስራ አለመስራታቸውን እየተናገሩ ነው። አውሮፓውያን ከአፍሪካ ጋር ያላቸውን ግንኙነት ከመሰረቱ መለወጥ እንዳለባቸው፣ የአሸባሪነትን ስጋትና አደጋ ሁለቱም ወገኖች በአንድነት ሊገመግሙትና ሊረዱት እንደሚገባም ተገልጿል። መለስካቸው አመሃ ዘገባ አለው። ዛሬ በይፋ በሸራተን አዲስ የተጀመረው የሚዩኒክ ሴኪሪቲ ኮንፈረንስ ማለትም የሚዩኒክ የደህንነት ጉባኤ ስብሰባ ዓላማው የሰሜን ከደቡብ ደህንነት ውይይትን ማጠናከር እንደሆነ ለመክፈቻው በተዘጋጀው ጋዜጣዊ መግለጫ ላይ የተሰራጨው ጽሑፍ ያመለክታል። በጀርመን የተመሠረተውና በደህንነት ጉዳዮች ላይ የሚያተኩረው ይኸው የሚውኒክ የደህንነት ጉባኤ የተሰኘው መንግሥታዊ ያልሆነ ድርጅት በአፍሪካ ይህን የመሰለ ጉባኤ ሲያደርግ የአዲስ አበባው የመጀመሪያው መሆኑ ነው። የድርጅቱ መሪ አምባሳደር ወልፍ ጋንግ ይሽን ጋር እንዳሉት አውሮፓውያን መንግሥታት እያንዳንዳቸው መሆኑ የአውሮፓ ኅብረት እጅግ አንገብጋቢ ናቸው በሚባሉ ዓለም አቀፍ የደህንነት ጉዳዮች ላይ እስከዛሬ ድረስ በሚበቃ ደረጃ ከአፍሪካ ጋር እንዳልሰሩ የታወቀ ነው። ይ በግሌ እንደማምነው እስከዛሬ ድረስ የአውሮፓ ኅብረትና የአውሮፓ ሃገሮች እያንዳንዳቸውና በጋራ ከአፍሪካ ሃገሮች ጋር በተናጠልና በጋራ የሽብርተኝነትን አደጋ ወይም ስጋት ለመከላከል በብቃት አልሠሩም። ይህ ቁልፍ ነጥብ ነው። ሆኖም ሁኔታው ዛሬ እየተለወጠ ነው። የጀርመኑን ምሳሌ ልስጣችሁ። አንድ ማንኛውም የጀርመን ሰው ለምን ጀርመን ወደ ማሊ ጦር ሰራዊት ትልካለች ብላችሁ ከአምስት ዓመት በፊት ብትጠይቁት እንኳንስ ጀርመን በዚህች አገር ውስጥ የደህንነት ጥቅም እንዳላት ለማወቅ ቀርቶ ማሊ የምትባል አገር የት እንዳለች እንኳን ላያውቅ ይችል ነበር። አምባሳደር ውልፍጋንግ እሽን ጋር እንዳብራሩት የኖረው የአፍሪካና የአውሮፓ የግንኙነት ምክንያትም ሆነ እሴት መለወጥ ይኖርበታል። ዓለም ዛሬ አንድ መንደር እየሆነች በመምጣቷ የአንዱ ስጋት ለሌላው ሰላም ሊሆን አይችልም፣ የአንዱ ጥቅምም ለሌላው ጉዳት ሊሆን አይችልም። በአምባሳደር የሽንጋር አገላለጽ ይህ ግንዛቤ ቢዘገይም ዛሬ አውሮፓ ይህን እየተረዳች እንደሆነ ይናገራሉ። እኛ አውሮፓውያን መዘግየታችን ባይካድም እጅግ እንዳልዘገየን ተስፋ አደርጋለሁ። አፍሪቃ በእርግጥ አስፈላጊ መሆኗን መገንዘብ ጀምረናል። ይህ ግን እንዳለፈው ጊዜ በበጎ አድራጎትና በልማት እርዳታ አይደለም። በእርግጥ እነዚህም አስፈላጊ ጉዳዮች ቢሆኑም አፍሪቃ ለራሷ ብቻ ሳይሆን ለአውሮፓም ደህንነት አስፈላጊና ጠቃሚ ነች። ኃይልን መሳሪያው ያደረገን ጽንፈኝነትን በጋራ ለመዋጋት በሰሜንና በምስራቅ አፍሪካ ቀውሶችን ለመከላከልና የተፈጠሩ ቀውሶችንም ለመቅረፍ እንደ ኢቦላ ያሉትን ወረርሽኞችና በአየር ንብረት ለውጥ ሳቢያ የሚከሰቱትን አደጋዎች በብቃት ለመቋቋም አውሮፓውያንና አፍሪካውያን አንድ ላይ መስራት እንዳለባቸው የጽሑፍ ሰነዶቹ ያመለክታሉ። የአሸባሪነትን ጉዳይ በተመለከተ አምባሳደር ውልፍ ጋንግ ኢሽንጋር እንዲህ ይላሉ። የአሸባሪነት ገጽታዎች በአፍሪካውያንና በአውሮፓውያን መካከል በትክክል መገምገም አለባቸው። ጉዳዩ በጋራ ውይይት ሊደረግበት ይገባል። ምክንያቱም ተለያይተን መኖር አንችልም። ሽብርተኝነትን በአፍሪካ ውስጥ ውጤታማ በሆነ መልኩ ካልገታ ነው አውሮፓ መዝለቁ አይቀርም፤ ለዚህ ጥርጥር የለውም። በአሁኑ ጊዜ ገኖ የወጣውን የስደተኝነት ችግርና በዚህ ረገድ ሁለቱ አህጉራት ትብብራቸው ከየት መጀመር እንዳለበትም አምባሳደሩ ጠቁመዋል። ግጭቶችን እንዴት መያዝ እንዳለብን መወያየት ይኖርብናል። እንዴት እንደምንከላከላቸው፣ እንዴት ከፍጻሜ እንደምናደርሳቸው፣ ከስደተኞች ጋርና ለስደተኞች እንዴት እንደምንሰራ መነጋገር አለብን። ስደተኞች ከጥፋትና ከወታደራዊ ግጭቶች ሲሸሹ የአኗኗር ፈሊጣቸውን ይዘው ወደ ሌሎች አህጉሮች ሳይሻገሩ፣ ሳይፈናቀሉ ሊኖሩ እንደሚችሉ ማረጋገጥ እንዳለብን መወያየት አስፈላጊ ነው። ለዚህ ሁሉ ያነሰ ሳይሆን የበለጠ የአፍሪካና የአውሮፓ ትብብር ያስፈልገናል። ዛሬና ነገ አዲስ አበባ በሚካሄደው በሚዩኒክ የደህንነት ጉባኤ ስብሰባ ላይ የሚካፈሉ ከአውሮፓ ከዩናይትድ ስቴትስና ከአፍሪካ ወደ ስልሳ የሚጠጉ እውቅ ሰዎች እንደሚገኙ መረጃዎች ይጠቁማሉ። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የእለቱን አብይ ርዕስ ነበር የሰማ ነው። መለስካቸው አምሃ እናመሰግናለን። የትንታኔው መጽሔት ይቀጥላል። በአፍሪቃ የንግድ እንቅስቃሴ ካልተስፋፋና በተለይ የጎረቤታማ አገሮች ድንበሮቻቸውን ለሥራና ለንግድ ክፍት ካላደረጉ እድገታቸው ፈተና እንደሚገጥመው ወደ አውሮፓ የሚፈልሰው ሰው ቁጥርም እንደሚጨምር የዓለም ባንክ ፕሬዚደንት ዛሬ ገልጸዋል። የሀገሮች ምጣኔ ሀብት ቅንጅትና ንግድን የሚያስፋፉ ፖሊሲዎች በአፍሪቃ ሀገሮች በአሁኑ ወቅት አነስተኛ መሆናቸው አሳሳቢ እንደሆነ ኪም ዮንግ ኪም ለጋዜጠኞች አስታውቀዋል። ሄኖክ ሰማ ጊዜር ዓመታዊውን የዓለም ባንክና የዓለም የገንዘብ ድርጅት ወይም የአይኤምኤፍን ጉባኤ እየተከታተለ ነው፣ እዚያው ይገኛል። ሄኖክ እንደምናመሸ እንደምናመሸ። ሰለሞን እግዚአብሔር ይመስገን። ሄኖክ የአፍሪካ ሀገሮች የምጣኔ ሀብት ቅንጅትና የንግድ ግንኙነቶችን በማቀላጠፍና በማሳለጥ ላይ ነው ያተኮሩት ፕሬዚዳንት ኪም? እና ምን ማለታቸው ነው ለመሆኑ? እንግዲህ እንደው በአጠቃላይ ስዕሉን ለመስጠት ያህል የዓለም ባንክ ፕሬዚዳንት ኪም ዮንግ ኪም በዛሬ ዕለት በሰጡት የጋዜጣዊ መግለጫ የዓለም ምጣኔ ሀብት እድገት በተፈለገው ፍጥነት አለመሄዱን አስመልክቶ ሰፋ ያለ ንግግር አድርገዋል። ይሄ ደግሞ በተለይ በማደግ ላይ ባሉ ምጣኔዎች እንደ ኢትዮጵያ ያሉ የሚያሳድረውን ተጽዕኖ ገምግመዋል። እንግዲህ ወደ አፍሪካ ስንመጣ የሀገሮች ምጣኔ በአጠቃላይ ቅንጅት ወሳኝ ነው። እርስ በርስ መናገድና እርስ በርስ አብሮ መስራት ለእድገትም ለልማትም ወሳኝ ነው ብለዋል። እስኪ እናድምጥ። አካባቢያዊ ቅንጅት ግዙፉ ጉዳያችን ነው። አሁን የምናየው በደቡብ እስያ አፍሪካ ውስጥና በመካከለኛው ምስራቅ የአካባቢያዊ ቅንጅት ችግር መኖሩን ነው። ይህ ትልቁ ችግራችን ነው። በችግር መዝገባችን ላይም ቀዳሚው ጉዳይ ነው። አውሮፓ ውስጥ አካባቢያዊ ቅንጅትና መተጋገዝ ምን ያህል ጉልበት እንዳለው እናያለን። ድህነትን፣ አለመተካከልን በመቀነስ የንግድን እንቅስቃሴ በመጨመር በኩል ያለውን ድርሻ እየተመለከትን ነው። ስለዚህ አካባቢያዊ ቅንጅት እጅግ በጣም ጠቃሚ ጉዳይ ነው። ከዚህ ጋር ተያይዞ የአካባቢያዊ ቅንጅት ምን አይነት ትርጉም አለው፣ ምን አይነት ፋይዳ አለው የሚለው ጥያቄ ይነሳል። አፍሪካስ እንዴት ነው? በዚህ አይነት መልኩ በጣም በርካታ ሀገሮች ያሉባት፣ የተለያዩ ምጣኔ ሀብቶች እድገታቸውም እንደዚህ ፍጹም የተለያየ ሁኔታዎች ባሉበት በአውሮፓ ምሳሌ ሳይሆን በተለያየ በራሷ መንገድ አፍሪካ እንደምታድግ ነው የምጣኔ ሀብት ባለሙያዎቹም የሚያስረዱት። እንደው ነገሩን ለማስረዳት ያህል አዎ፣ እንዳልከው ነው። አፍሪካ እኮ እንደ አውሮፓ አደለችም፣ በጣም የተዘበራረቀች ነች። ፖለቲካዋ ጫፍና ጫፍ የረገጠ ነው። የሀብቷም ሁኔታ እንደ ናይጄሪያና እንደ ጅቡቲ አይነት ሰማይና መሬትን የሚያክል ልዩነት ያላቸው ሀገሮች ነው እና ለማመሳከርና ለማገናዘብ አስቸጋሪ ነው የሚመስለው አዎ አፍሪካም የራሷ የሆነ የአካባቢያዊ ውህደት እንደሚኖራት ነው የሚገልጹት። እንዲያው ነገሩን ለማስረዳት ያህል አካባቢ ውህደት ስንል በመጀመሪያ የፖለቲካ ውህደትም ሳይሆን እርስ በርስ መናገድ መቻል። ኢትዮጵያና ኤርትራ ድንበራቸውን ከዘጉ ምን ያህል ጊዜያቸው ነው? ሸቀጦችና ንግዶች አይተላለፉም። በኢትዮጵያና ሶማሊያ መካከል ያለው፣ በኢትዮጵያና በኬንያ መካከል ያለው የአፍሪካ ጎረቤት ሀገሮች እርስ በርስ የሚናገዱት አስር ከመቶ ብቻ ነው። እንዲያውም የዓለም ባንክ ፕሬዚዳንት እንደገለጹት ከአውሮፓና ከአሜሪካ ጋር መናገድ ይቀላቸዋል ሲሉ ነበር። ድህነትን ለመቀነስ ደግሞ እርስ በርስ መናገድ ወሳኝ ነው ብለዋል ፕሬዚዳንት ኪም እናድምጥ። እንደ እኔ እንደ እኔ ንግድ ድህነት እንዲያከትም ለማድረግ እጅግ አስፈላጊ ነው። አንዲት ሀገር ድህነቷ የበዛ በሆነ መጠን ከንግድ ተጠቃሚ የመሆኗ እድል የዚያኑ ያህል ከፍ ያለ ነው። ስለዚህ ባለፉት ዓመታት ባጋጠመን የእድገት መቀዛቀዝ መጠን በጣም እየሰጋን ነው። በመሆኑም ንግድ እንዲነቃቃና እንዲጠናከር እንፈልጋለን። በተለይ ደግሞ አፍሪካ ውስጥ የንግድ መሰናክሎች እንዲወገዱና ንግዱ የተሻሉ እድሎችንና ጥቅሞችን እንዲያስገኝ እንፈልጋለን። መገለል አዝማሚያና ከንግድ ግንኙነቶች የመራቅ እንቅስቃሴ ለድሆች በጣም መጥፎ ነው። ድህነትን ለመቀነስ ለሚደረገው ጥረትም ደንቃራ ነው። ሄኖክ፣ የዓለም ባንኩ ፕሬዚደንት ኪም ዮንግ ኪም በዚሁ ዛሬ በሰጧችሁ መግለጫ ላይ የግጭቶችን የስደትና የፍልሰትን ጉዳይ አስመልክተው በተለይ ደግሞ አፍሪቃ ቀንድንም አንስተው ተናግረው ነበር። እስቲ ዘርዘር አድርግልን ይህንን። ልክ ነው እንግዲህ፣ በተለይ የአውሮፓ ሀገሮች ከአንድ ሚሊዮን በላይ ስደተኞች ከመካከለኛው ምስራቅና ከሰሜን አፍሪካ እየሄዱ እንደሚገኙ ይታወቃል። የሶሪያውንም ግጭት ሽሽት የሚፈልሱ ሰዎች በርካታዎች ናቸው። ፕሬዚደንት ኪም አንድ ያሰመሩበት ጉዳይ የአፍሪካ ቀንድና የሳህል አካባቢዎች የምጣኔ ሀብት እንቅስቃሴዎቻቸው ካልተስፋፉና ካልተበረታቱ፣ የስራ እድሎች ለወጣት ትውልድ ካልተፈጠሩ፣ እንደዚሁም ደግሞ ግጭቶች ከተባባሱ የስደተኛውና የፍልሰተኛው ቁጥር በእጅጉ ያሻቀባል ሲሉ ነው የገለጹት። አሁን የሚያስጨንቀን ጉዳይ አለመረጋጋቱ በሳህል አውራጃ ሁሉ ቢዛመትስ ወደ መካከለኛው አፍሪካ ቢዛመትስ፣ በእነዚህ አካባቢዎች ያሉ ስደተኞች እየተፈናቀሉ ወደ አውሮፓና ወደ ሌሎች አካባቢዎች ቢጎርፉስ የሚለው ነው። እኔ እንደሚመስለኝ ግጭቶችን መዘንጋት በዓለም ዙሪያ ከፍተኛ ጫና ሊያሳድር የሚችልን ግዙፍ አደጋ ችላ ማለት ነው። መካከለኛው ምስራቅና ሰሜን አፍሪካ ብቻ አይደለም እያየን ያለነው ሳህልንና የአፍሪካ ቀንድንም ጭምር ነው። ሰለሞን እንዲያው ለማጠቃለል ያህል እዚህ ላይ እንግዲህ የዓለም ምጣኔ ሀብት በዚህ በያዝነው ዓመት በሶስት ነጥብ ሁለት ከመቶ ነው እንደሚያድግ የሚጠበቀው የኢትዮጵያ ምጣኔ ሀብት በአካባቢው በተከሰተው ድርቅ የተነሳ ወደ አራት ነጥብ አምስት ከመቶ ይወርዳል። ይሄም ከሰነበተበት በጣም በእጅጉ ያነሰ በመሆኑ ሁኔታዎች፣ ግጭቶችና ያልተጠበቁ የድርቅና የአካባቢ አየር ለውጦችም የሚያስከትሏቸውን ተጽዕኖ የሚያሳይ ነው። ሰለሞን አመሰግናለሁኝ። ሄኖክ እንግዲህ ተጨማሪ ዘገባዎችን ደግሞ ወደፊት እንጠብቃለን። ለዛሬ ደህና ነው ሰላምሽ መልካም ስራ፣ መልካም ቆይታ። አመሰግናለሁ ሰለሞን። ወደ ቀጣዩ ዘገባ ስናልፍ ካለፈው አርብ ጀምሮ ውሃ በመቋረጡ ምክንያት ችግር ውስጥ መሆናቸውን የገለጹት የአምቦ ዩኒቨርሲቲ አዋሮ ግቢ ተማሪዎች ከትናንት ጀምሮ ደግሞ መብራት ተቋርጧል፣ መቋረጡ ተሰምቷል። የውሃ ና የኃይል መቋረጡን ተከትሎ የግቢው ተማሪዎች በሙሉ ተቃውሞ ሲያቀርቡ አስለቃሽ ጢስ እንደተወረወረባቸውና እንደተደበደቡም አንዳንድ ተማሪዎች ገልጸዋል። የአፋን ኦሮሞ ዝግጅት ባልደረባ ጃለኔ ጋመዳ ያጠናቀረችውን ሪፖርት ጽዮን ግርማ ታቀርባለች። የአምቦ ዩኒቨርሲቲ አዋሮ ግቢ ተማሪ ጫልቺሳ ሬቡ ለአሜሪካ ድምጽ እንደተናገረው ካለፈው አርብ ጀምሮ ከተቋረጠው የውሃ አገልግሎት በተጨማሪ ረቡ ምሽት መብራት ሲጠፋ የግቢው ተማሪዎች በሙሉ ከየመኝታ ክፍላቸው ወጥተው በአንድ ላይ ተቃውሞ እንዳሰሙ ያስረዳል። በቦታው እንደነበር የሚናገረው ይሄ ተማሪ መብራት የጠፋው የተማሪዎች የጥናት ሰዓት ላይ በመሆኑ እንዴት እናጥና? የሚል ጥያቄን ያዘለ ተቃውሞ እንዳቀረቡ ይናገራል። ግቢው ውስጥ የሰፈረው የፌዴራል ፖሊስ ብዛትና የተማሪው ቁጥር መሳ ለመሳ ነው። የፌዴራል ፖሊስ አባላት የተማሪውን ተቃውሞ ሲመለከቱ አስለቃሽ ጢስ ወረወሩ። ተማሪው ወዲያውኑ ወደ የአቅጣጫው ተበታተነ። ገሚሶቹ ወደ ተማሪዎች መዝናኛ አዳራሽ፣ ሌሎቹ ወደ መኝታ ክፍላቸው፣ አንዳንዶች ወደ እያገኙበት ሸሹ። ፖሊሶቹ ወደ የመኝታ ክፍላቸው እየገቡ እምባ ምጩን ጢስ እንደወረወሩባቸው የሚናገረው ተማሪ ጫልቺሳ ጭሱን መቋቋም ያቃታቸው ተማሪዎች መኝታ ክፍላቸውን እየከፈቱ መውጣታቸውን ይገልጻል። ከዚያም ፖሊስ ተማሪዎቹን ወደ መሬት አውርዶ በግቢው ንጣፍ ወይም ደግሞ ኮብልስቶን ላይ እስከ ሌሊቱ ስምንት ሰዓት ስፖርት እያሰራ እንደቀጣቸው ተናግሯል። ሞቱንም ንስ ዛሬ ገብተን እንድንማር የተነገረን ቢሆንም በአንድ ትምህርት ቤት ውስጥ ሊኖር የሚገባው ተማሪና አስተማሪ ብቻ ነው። በዩኒቨርሲቲው ቅጥር ግቢ ውስጥ በተማሪው ቁጥር ልክ ሰፍሮ የሚገኘው ፌዴራል ፖሊስ ግቢውን ለቆ ይውጣ፣ ያለበለዚያ የምንደበደብበትን ቀን ስለማናውቅ ክፍል ገብተን አንማርም አልን። በዚህም ምክንያት ዛሬም የመማር ማስተማር ሂደቱ እንደተቋረጠ የሚገልጸው ተማሪ ጫልቺሳ ማክሰኞ በውሃ ማመላለሻ ወይም ቦቴ መኪና ውሃ ቢመጣላቸውም መጠኑ ትንሽ በመሆኑ እንዳልተዳረሳቸው ይናገራል። በዚህ ጉዳይ ላይ ያነጋገርናቸው ሌሎች ተማሪዎች በውሃ መጥፋት ለበሽታ እንዳረጋለን፣ እየደረሰብን ባለው ድብደባም በሽተኛ እንሆናለን የሚል ስጋት እንዳላቸው ጠቁመዋል። ካለፈው አርብ ጀምሮ በአምቦ ዩኒቨርሲቲ አዋሮ ግቢ ውሃ አገልግሎት በመቋረጡ ተማሪዎች የሚጠጡት የሚታጠቡበትና ለመጸዳጃ አገልግሎት የሚጠቀሙበት በማጣታቸው ችግር ውስጥ መውደቃቸው እንደተናገሩ መዘገባችን ይታወሳል። ይህንኑ በተመለከተ ማብራሪያ እንዲሰጡን ለአምቦ ዩኒቨርሲቲ ምክትል ፕሬዚዳንት ዶክተር ላቀው ወንድሙ ተደጋጋሚ ሙከራ አድርገን ስልካቸው ሳይነሳ በመቅረቱ ልናገኛቸው ሳንችል ቀርተናል። የአዋሮ ግቢ የተማሪዎች ዲን አቶ አበበ መንግስቱን ትላንት አግኝተናቸው ውሃውን በተመለከተ ለመከታተል አቀረብንላቸው ጥያቄ በአምቦ ከተማ ከተቋረጠው የውሃ ችግር ጋር ተያይዞ በግቢ ውስጥም ጥቂት ችግር እንደነበር ገልጸው ነገር ግን አሁን ውሃ በመምጣቱ ችግሩ እንደተቋለለ አስረድተው ነበር። ለተቋረጠው አገልግሎት ተቃውሞ ያሰሙ ተማሪዎችም እንዳልተደበደቡ ነግረውን ነበር። ትናንትናና ዛሬ የተፈጠረውን ሁኔታ አስመልክተን መልሰን ብንደውልላቸውም ስብሰባ ላይ ናቸው ከሚል መልስ ውጭ ልናገኛቸው ሳንችል ቀርተናል። ወደ ተከታዩ የመጽሔት ዘገባ እናልፋለን። ወደ የመን ነው የሚወስደን። የመናውያን በጦርነት ከዳሸቀችው ሀገራቸው ወደ ሶማሊላንድ እየሸሹ ነው። የየመናውያኑ ያልተለመደ ስደት የራሱ ሕዝብ ለአስሮች ዓመታት ያህል ሲካሄድ በቆየው ግጭት ምክንያት በዓለም ዙሪያ ወደ በታተነባት የአፍሪቃ ቀንድ አካባቢ እየሸሹ መሆኑ ብዙዎችን እያነጋገረ ነው። ከሀርጌሳ ሶማሊላንድ የደረሰን የጂል ክሬግ ዘገባ አለ። አዳነች ፍስሐዬ ታቀርበዋለች። ካለፈው ዓመት ወዲህ ከሀገራቸው ከተሰደዱት 176 ሺህ የመናውያን ወደ ግማሽ የሚጠጉት ወደ አፍሪቃ ቀንድ አካባቢ እንዳመሩ የተባበሩት መንግስታት ድርጅት የስደተኞች አገልግሎት ገልጿል። ብዙዎቹ ወደ ሀገሮቻቸው የሚመለሱ አፍሪቃውያን ሲሆኑ 26 ሺህ የሚሆኑት ግን መድረሻ የሌላቸው የመናውያን ናቸው። ዋሲሞ ሰይድ መሐመድ ዓደን የሚገኘው መኖሪያ ቤታቸው በሁቲ አማጽያን ከተመታ በኋላ ባለፈው የካቲት ወር ከባለቤታቸውና ሁለት ልጆቻቸው ጋር ወደ ሶማሊላንድ ተሰደዱ። መኖሪያ ቤታቸው በተመታበት ወቅት እንደ አጋጣሚ ሆኖ መላው ቤተሰብ እቤት ውስጥ አልነበረም። ይሁንና መሐመድ ቤተሰባቸውን ይዘው ከበባ ስር ወደማትገኘውና የየመን ፓስፖርትን ማለት የይለፍ ሰነድን ከሚቀበሉት ግዛቶች አንዷ ወደሆነችው ሆነችው ሶማሌላንድ ተሰደዱ። የኑሮ ውድነት የሌለባት ሀገር እች ብቻ ናት። በዚያም ላይ የጸጥታ ሁኔታ ጥሩ ነው። ከህዝቡ ጋር ተዋህደን መሮር እንችላለን። መሐመድ የአጎታቸው ወዳጅ በሆነው ሶሪያዊ ዳቦቤት ቤት ተቀጥረው ይሰራሉ። እዚህ ያለው ሁኔታ ጥሩ ነው። ይሁንና የሚያስፈልገኝን ቁሳቁስና ድጋፍ አላገኘሁም። ወደ ሌላ ሀገር መሄድ እፈልጋለሁ፣ ግን ከባድ ነው። ባለቤቴንና ሁለት ሴቶች ልጆቼን ይዤ በባሕር ሊገጥመን የሚችለውን አደጋ መጋፈጥ አልፈልግም። በሕጋዊ መንገድ ወደ አውሮፓ ወይም ሌላ ቦታ የመሄድ ዕድል ባገኝ ግን እሄዳለሁ። ለየመን ስደተኞች ያለው ዕድል ውስን ነው። ብዙዎቹ ለህገ ወጥ አሸጋጋሪዎች የሚከፍሉት ገንዘብ የላቸውም። በአደን ባህረ ሰላጤ በኩል ግብጽ ሄደው ወደ ሜዲትራኒያን ባህር ለመድረስም ገንዘብ ያስፈልጋል። እንደዛም ሆኖ ወደ አውሮፓም ሆነ ወደ ቱርክ ለመጓዝ ብዙዎቹ ቪዛ ለማግኘት አይችሉም። ሶማሊላንድ የተረጋጋ ሁኔታና መልካም የአስተናጋጅነት መንፈስ ቢኖራትም ድሃ ግዛት መሆኑ አልቀረም። የስራ አጥነት ብዛትም ከፍተኛ ነው። የተባበሩት መንግስታት ድርጅት የስደተኞች አገልግሎት እንደሚለው ከየመን ሶማሊላንድ ከገቡት 10ሺ ሰዎች 1900ዎቹ የመናውያን ናቸው። ሶማሊላንድ ውስጥ የስደተኞች ሰፈር የለም። የግዛቲቱ መንግስት የስደተኞች ሰፈር መገንባቱን አይቃወምም። የስደተኞቹ አገልግሎት ግን ስደተኞቹ መጠለያ ለመገንባት የሚያስፈልግ ያህል ብዛት እንደሌላቸው አስገንዝቧል። ሶማሊላንድ ከሶስት ዓመታት ጦርነት በኋላ እንደ አውሮፓ አቆጣጠር በ1991 ዓ.ም ከሶማሊያ ተገንጥላ የራስዋን አስተዳደር መሰረተች። ስለሆነም የሶማሊላንድ ሕዝብ የስደተኝነትን ተመክሮ ጠንቅቆ ያውቃል። ይሁንና ይዞታው ውስን ነው። የሶማሊላንድ መልሶ የማስፈር ሚኒስትር አሊ ሰይድ ራይጋል ያብራራሉ። ስደተኞቹ ከሶማሊላንድ ነዋሪዎች ጋር በተመሳሳይ ሁኔታ ላይ ነው የሚገኙት፣ ምክንያቱም የግዛቲቱ ሕዝብም በቂ ሥራ እድል የለውም። ስለሆነም ማንኛውም ክህሎት ያለው ሰው እዚህ ሊሠራ ይችላል። ልንረዳቸውም እየሞከርን ነው። ስደተኞቹ ሶማሊላንድ ሲገቡ የተባበሩት መንግስታት የስደተኞች አገልግሎት ምግብ፣ የህክምና አገልግሎትና እያንዳንዳቸው አንድ መቶ ዶላር ገደማ በመስጠት ይቀበላቸዋል ከፈለጉም በሶማሊያ ውስጥ የመጓጓዣ አገልግሎት ሊያገኙ ይችላሉ። ጅሃን አሊ የተባለች የመናዊት ስደተኛ ወደ ሰለጠነ ሀገር መሄድ ፈልጋለሁ ትላለች። ወደ ሰለጠነ ሀገር መሄድ እፈልጋለሁ። በገንዘብ ራሴን መቻል እፈልጋለሁ። ወደ ትምህርት ቤት መመለስ እፈልጋለሁ። ጥሩ ሕይወት እንዲኖረኝ ነው የምመኘው። እዚህ ግን ኑሮ ጥሩ አይደለም። ለአሁኑ ግን እዚያው ሶማሊላንድ ባለው ሁኔታ ከመኖር በስተቀር ሌላ አማራጭ የላቸውም። በቀጣዩ የመጽሔት ክፍለ ጊዜ ዘገባ ደግሞ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የዓለም ሀገሮችን የሰብአዊ መብቶች አያያዝ አስመልክቶ በየዓመቱ የሚያወጣውን ሪፖርት ይፋ አድርጓል። ሪፖርቱ እንደ ኤሮፓውያን አቆጣጠር በ2015 ባለፈው ዓመት ማለት ነው በዓለማችን ለደረሱ የመልካም አስተዳደር ቀውሶች ቁልፍ ችግሮች ሲል የጠቀሳቸው የአሸባሪ ቡድኖች አረመናያዊ ጥቃቶችና የመንግስታት በሲቪል ማህበረሰቡ ላይ የሚካሄዱት የሚያካሄዱት አፈና ናቸው። ሪፖርቱ መሻሻሎች መታየታቸውንም አብሮ ያወሳል። የቪኦኤው ኒክ ቺንግ ዘግቦበታል። ሶሎሞን ክፍሌ ያቀርበዋል። እስላማዊ መንግስት ነኝ የሚለው ጽንፈኛ ቡድን በሶሪያና ኢራቅ የሚያካሄደው የፍጅት ዘመቻ በአውሮፓና በመካከለኛው ምስራቅ ሀገሮች የደረሱ የስደተኛና ሰብአዊ ቀውሶች የሲቪል ማኅበረሰቡን ለማፈን ሲባል በመንግሥታት የሚፈጸሙ ጭቆናዎች ያለፈውን የአውሮፓውያኑን ዓመት 2015ን የሰብዓዊ መብቶች አያያዝ እጅግ ከባድ አድርገውታል። ውጭ ጉዳይ ሚኒስትር ጆን ኬሪ አዕምሮን ይረብሻሉ ያሏቸውን ችግሮች ዘርዝረዋል። ዘ ሞስት ዋይድስፕሬድ ኤንድ ድራማቲክ ቫዮሌሽንስ ኢን 2015 ዌር ዞዝ ኢን ዘ ሚድል ኢስት በ2015 የሰብዓዊ መብቶች በስፋት ተጥሰው የታዩት መካከለኛው ምሥራቅ ውስጥ ነው። በዚያ የበርካታ አሸባሪ ቡድኖች መገኘትና የሶርያ የእርስ በርስ ጦርነት በሕዝቦች ላይ እጅግ የከፋ ሥቃይ አድርሰዋል ብለዋል ጆን ኬሪ። ሪፖርቱ በማከልም አፍሪካ ውስጥ በጨካኝ ቡድኖች የተፈጸሙ ጥቃቶችንም ያወሳል። እንደ ቦኮ ሐራምና አልሻባብ ያሉ አሸባሪዎችን ለማስወገድም መልካም አስተዳደር አይነተኛው መፍትሄ ነው ሲል ያሰምርበታል። የቻይና፣ የቱርክ፣ የሩሲያ፣ የኢራንና የኪውባን ጨምሮ መንግሥታት ሚዲያውን፣ የሲቪል ማኅበረሰቡንና ተቾችን የጥቃት ኢላማ ያደርጋሉ ሲልም ሪፖርቱ ይወነጅላቸዋል። መሻሻሎች የታዩባቸው አካባቢዎች መኖራቸውን ግን ሪፖርቱ ሳይጠቅስ አላለፈም። ውጭ ጉዳይ ሚኒስትር ጆን ኬሪም አብራርተውታል እንደ ቱኒዚያ፣ ናይጄሪያ፣ ሽሪላንካና በርማን በመሳሰሉ ሀገሮች ጠቃሚና ዲሞክራሲያዊ ለውጦች መደረጋቸውን ታዝበናል። አሁን ግን በእያንዳንዱ ሀገር ውስጥ ገና ልንጋፈጣቸው የሚገቡ ችግሮች ቢኖሩም ከሁሉም ጋር በቅርበት ተባብረን ለመስራት እየጣርን ነው፣ በሚያደርጉት ጥረትም እናግዛለን ብለዋል። አንድ ከፍተኛ የዩናይትድ ስቴትስ ባለሥልጣን ለቪኦኤ ሲናገሩ ይህ የሰብአዊ መብቶች አያያዝ ሪፖርት ለባዕዳን ሀገሮች የሚሰጥ እርዳታን አስመልክቶ ዋሽንግተን የምትከተለውን ፖሊሲ ያሳውቃል ይላሉ ምክትል የዩናይት ስቴትስ ውጭ ጉዳይ ሚኒስትር ቶም ማሊኖስኪ። አባል የሆነ ቡድንም ይሁን ግለሰብ ግዙፍ የሰብአዊ መብቶች ጥሰት ለመፈጸማቸው አስተማማኝ ማረጋገጫ ካገኘን በምንም አይነት እርዳታ እንደማንሰጣቸው እርግጠኛ መሆን ትችላለህ፣ ብለዋል። አንዳንድ ታዛቢዎችም የሰብዓዊ መብቶችን ማክበር ጉዳይ ዩናይትድ ስቴትስ ለምትከተለው የውጭ ፖሊሲ አብላጫው መመዘኛ ሊሆን ይገባል ይላሉ። ሴራ ማርጎን የሁማን ራይትስ ዋች የዋሽንግተን ቢሮ ዋና ዲሬክተር፣ ያስረዳሉ እኔ uh, እንደሚመስለኝ ሂማን ራይትስ ዋችን አንዱ የሚያሳስበው ጉዳይ ምንም እንኳን ይህ የሰብአዊ መብቶች አያያዝ ሪፖርት በአብዛኞቹ ሀገሮች ውስጥ ጥሰቶች እንደሚፈጸሙ ትክክለኛና ግልጽ ቢሆንም በሚፈልገው መንገድ ጥቅም ላይ ሲውል አለመታየቱ ነው። ምክር ቤቱ በፈቀደው መሰረት የዩናይትድ ስቴትስ መንግስት ይህን የዓለም ሀገሮች የሰብአዊ መብቶች አያያዝ ዓመታዊ ሪፖርት ሲያወጣ የዘንድሮ አርባኛው መሆኑ ነው። ሶስት ሰዓት ከ37 ደቂቃ ሆነ ከምሽቱ አዲስ አበባ ላይ በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም ናይልሳት ላይ በቪኦኤ 24 ነው እየተከታተላችሁን ያላችሁት። አምሃሪክ ዶት ቪኦኤ ኒውስ ዶትኮም ዌብሳይታችን ነው። እንዲሁም በትዊተርና በፌስቡክ መሳተፍ ለምትፈልጉ ቪኦኤ አምሃሪክ ላይ ታገኙናላችሁ። ገቢናም ከምሽቱ አንድ ሰዓት ተኩል እስከ ሁለት ሰዓት ይቀርባል። አስተናጋጆቻችሁ ለምሽቱ ሰሎሞን አባትና ቆንጂት ታየነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ። ሄሎ፣ ጤና ይስጥልኝ የቪኦኤ አዘጋጆች እንዲሁም አድማጮች እንደምን አላችሁ? ሴኖክ እባላለሁ ከለንደን ነው የምደውለው አፕሪል አስራ ሁለት ቱ ታውዛንድ ሲክስቲን ላይ ስላሰማችሁት ሐኪሞን ይጠይቁ በሚለው ፕሮግራም ላይ ሰዎች ይከታተሉኛል እና ሰዎች አስቸግሩኛል ብለው ስለሚሉ ሰዎች ሐኪማ አቅርባችሁ አነጋግራችሁ ነበረ እና በዛ ምክንያት ላይ እኔም የደረሰብኝ ሁኔታ ስላለ ያንን ሁኔታዬን የዲያስፖራው ስውር ደባ በሚለው መጽሐፌ የዛሬ አንድ ዓመት ተኩል አካባቢ በጻፍኩት ላይ በግልጽ አስቀምጫዋለሁ እና መጽሐፉን በአማርኛም እንዲሁም በእንግሊዝኛም ገበያ ላይ ሆኗል እና በአማርኛ ላይ ገበያ ላይ ከሆነ በኋላ ወደ ሀምሳ የሚሆኑ ኢትዮጵያዎች ከመላው ዓለም የእኔን አይነት ችግር የደረሰባቸው ኮንታክት አድርገውኝ አሁን ኢትዮጵያ ውስጥ ማህበር ለመመስረት በመዘጋጀት ላይ ነው እና እኔን ለማግኘት ከፈለጋችሁ የዲያስፖራው ስውር ደባ ወይንም ሄኖ ካያሉ የብላችሁ ጉግል ብታደረጉ ልታገኙ ትችላላችሁ። ይህን መልእክት ለቪኦኤ ነው የማስተላልፈው። ባለፈው መጽሐፊን በኢትዮጵያ ሳስመርቅ አቶ ወንድግሱ አክሊሉ እና አቶ መለስካቸው አማ ተጋብዘው ተገኝተው ነበረ እና በጣም ብዙ ምሁራኖች፣ ዶክተሮች፣ ማስተር፣ ፒኤችዲ ያላቸው ብዙ ሰዎች በዚህ ጉዳይ ላይ የተጎዱ ናቸው። እኔም እንግሊዝ ሀገሩ ውስጥ በጣም በታወቀ ስፔሻላይዝድ ሆስፒታሉ ውስጥ በሲኒየር ነርስነት ነው የማገለግለው። እንዲሁም ፓብሊክ ሄልዝ ስለ ህዝብ ጤና የማስተርስ ዲግሪ አለኝ እና ይሄ ጉዳይ በኢትዮጵያኖች ላይ የግለሰብ ችግር ከመሆኑ አልፎ የፓብሊክ ሄልዝ ችግር እየሆነ ነው የመጣው እና ችግሩ በጣም እየተስፋፋ ነው። ሰላም፣ የቮይስ ኦፍ አሜሪካ ሬዲዮ ጣቢያ ዋሽንግተን ዲሲ። መልካም አስተዳደርን በተመለከተ የኢትዮጵያ ጠቅላይ ሚኒስትር ህዝቡን ይቅርታ መጠየቃቸው መልካም ቢሆንም አነስተኛ ደረጃ የስራ ቦታ ይዘው በሚሰሩ ሰራተኞችን ከስራቸው ማባረር ለምን ተፈጠረ? በመጀመሪያ በአዋጅ የወጣ መሆኑን ታውቆ ከበላይ ያሉት የህዋት አባሎች ላይ ለምን እርምጃ አልተወሰደም ስል በማክበር እጠይቃለሁ። የኢትዮጵያ ለዘላለም ትኑር። አማረ መኮንን ከፔንስልቬንያ አስተያየት የላካችሁልንን እናመሰግናችኋለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመር 14 ነው። በድምጽ በተቀረጸው መመሪያ መሰረት መልእክቶቻችሁን አኑሩልን። ኢሜይል ነውን የሚሻለኝ አልደውልም ካላችሁ ደግሞ ሆን አት ቪኦኤ ኒውስ ዳት ካም ላይ ላኩልን። እናገኘዋለን። የዓለም የገንዘብ ድርጅት አይኤምኤፍ የኢትዮጵያ ምጣኔ ሀብት በያዝነው የአውሮፓ ዓመት ተቀዛቅዞ እንደሚቀጥል አስታውቋል። ባለፈው ዓመት 10 ነጥብ 2 ከመቶ ያደገው የሀገራዊ ምርት ምጣኔ ወደ 4 ነጥብ 5 ከመቶ ዝቅ ሲል የዜጎችን የእናንተን ኑሮና ኪስ እንዴት ይመለከታል? ሄኖክ ሰማግዜር በዓለም ባንክና በሌሎች የልማት ተቋማት ከ30 ዓመታት በላይ የሰሩትን ዶክተር አክሎግ ቢራራን ለውይይት ጋብጿል። ከዓለም የገንዘብ ድርጅት እና የዓለም ባንክ አመታዊ ጉባኤ ላይ ነው የምገኘው። መስመር ላይ እንግዳሉኝ ዶክተር አክሎግ ቢራራ። በዓለም ባንክ ለበርካታ አመታት በዓለም አቀፍ ምጣኔ የሰሩ ባለሙያ ናቸው። እንደምናመሹ፣ ዶክተር አክሎግ ጤና ይስጥልኝ። አቶ ሄኖክ እንደምንሰነበት ደህና። እንግዲህ በትናንትና እለት ዜናም ያቀረብነው ጉዳይ አለ። የኢትዮጵያ ምጣኔ ሀብት ለሚቀጥለው አንድ ዓመት በተለይ የአውሮፓውያን ዘመን ሁለት ሺህ አስራ ስድስት ላይ እንደሚያሽቆለቁል የዓለም የገንዘብ ድርጅት ጠቁሟል። ማሽቆልቆል ስንል አራት ነጥብ አምስት ከመቶ የሚሆን ሀገራዊ ሀብት ምጣኔ እድገት እንደሚኖር ነው ድርጅቱ የተነበየው። ይህንን ቁጥር ሲመለከቱ በቅድሚያ የእርስዎን አስተያየት ልውሰድ። እሺ፣ መጀመሪያ ወንድሜን እና ቪኦኤን በጣም አመሰግናለሁ ይህ እድል ስላጋጠመኝ። እንግዲህ ይሄ በየዓመቱ የሚደረገው የአይኤምኤፍ እና የወርልድ ባንክ ስብሰባ መሰረታዊ የሆኑ አቅጣጫዎችን የሚሰጥ ነው እና በመረጃ የተደገፈ ስለሚሆን የኢትዮጵያ የእድገት መጠን ድርብ አሀዝ ከሚለው ወደ አራት ነጥብ አምስት በመቶ ይወርዳል በሚባልበት ጊዜ አሳሳቢ ሆኖ አገኘዋለሁ። ግን ይሄ መሆኑ እኔ ኤክስፔክት አደርግ ነበር። በበኩሌ ግምት ነበረ፣ አንድ ቀን ይሄ ኢኮኖሚ ወደ ታች ያቆለቁላል የሚል ግምት ነበረኝ። እንግዲህ ሁኔታውንም ስንመለከት እርስም ገልጸውታል ከአስርት ዓመታት በላይ በሁለት ዲጂት የሚጠጋ እድገት ሲያሳይ ቆየው የኢትዮጵያ ምጣኔ በፍጥነት እንደዚህ ሲያሽቆለቁል ምክንያቱንም ገልጸዋል። እዚህ የዓለም ባንክም የአይ ኤም ኤፍም ባለሙያዎች በሀገሪቱ የተከሰተው ድርቅና በዓለም አቀፍ የሸቀጥ ገበያ ደግሞ ዋጋ መቀነስ ነው። በእርግጥ ኢትዮጵያ ነዳጅ አምራች ስላልሆነች ይሄ ክፉኛ የሚጎዳት አይሆንም። ግን እንደው በአጠቃላይ ቁጥሩን ስንመለከት ከሁለት ዲጂት ወደ አራት ነጥብ አምስት ከመቶ እነዚህ ቁጥሮች ናቸው። በሰዎች ኑሮ በዜጎች ኑሮ የሚያመጣው ለውጥ ምንድን ነው? ይሄ እንዲያውም አሳሳቢ መሆን ያለበት ከተራው ህዝብ የሚመጣው ጉዳት ምንድን ነው የሚለው ነው። አሁን ያቀረብከው እንግዲህ የኢትዮጵያ እድገት የጀመረው በዝቅተኛ ደረጃ ነው ቢባልም በህብረተሰቡ በኩል መሰረተ ልማት በጣም በተፋጠነ ሁኔታ ስለተስፋፋ የስራ እድል ያስገኛል፣ ገቢን ይጨምራል፣ የመካከለኛው መደብ ያድጋል፣ የኑሮ ውድነት እየቀነሰ ይሄዳል። ያው እድገት በሚኖርበት ሀገር መሰረታዊ የሆኑ መዋቅራዊ የሆኑ የፖሊሲ ለውጦች ስትራክቸራል ወይም ደግሞ መዋቅራዊ የሆነ ለውጥ ይታያል የሚል እንትን ነው ያለው። በጣም አስቸጋሪ የሚሆነው በግብአቶች ደረጃ ባየው እንግዲህ የኢትዮጵያ እድገት እስካሁን ድረስ ስኬታማ የሆነው ድርብ አሀዝ የሚለው እድገት አከራካሪም ቢሆን እሱንም ብንቀበል፣ እኔ በበኩሌ አጠራጣሪ ነው የሚል ግምት አለኝ። ምክንያቱም መሰረታዊ የሆነ ለውጦች ላይ ብዙም ፋይዳ አያሳይም። በሰው ህይወት ላይ ግን የሚሰጠው ግብዓት ከውጭ እርዳታ የሚመጣ፣ ከስደተኛ የሚመጣ ገቢ፣ መንግስት የሚበደረው፣ የውጭ ኢንቨስትመንት ወይም ደግሞ መዋለ ንዋይ ፈሰስ ነው እና እንግዲህ እኔ ራሴን የምጠይቀው እና የኢትዮጵያ ህዝብ የሚጠይቀውም ጥያቄ እስካሁን ድረስ ድርብ አሀዝ የሆነ እድገት አለ ተብሎም የዚህ ድርብ አሃዙ እድገት ውጤት ምን ያክል የህዝቡን ህይወት ለውጦታል፣ የሚለው ነው እና ከዚህ ላይ በጣም አሳሳቢ የሆነ ትንተና ቀደም ሲል አንክታድ ያቀረበው ነበረ። ኢትዮጵያ እድገት አሳይታለች፣ ግን እድገቱን ተጠቅማ ይህንን እድል ወደ ማህበረሰባዊ ለውጥ ስትራክቸራል የሆነ መዋቅራዊ የሆነ ለውጥ አላመጣችም የሚል ነበር። ይህ እንግዲህ የሚያመለክተው ምንድን ነው? የእድገቱ ውጤት የተዛባ ስርጭትን ያሳያል ማለት ነው። ይህንን ስል ግልጽ ለመሆን እንፈልጋለሁ። እድገቱ የተዛባ ነው የምልበት ዋና ምክንያት ምንድን ነው? ማህበረሰቡ በአብዛኛው ህዝብ እንዲጠቀም ከተፈለገ የእድገቱ ውጤት የተዛባ መሆን የለበትም፣ እኩልነት ወይም ፍትሃዊነት ያለው መሆን ይኖርበታል። ስለዚህ አሁን እድገቱ ቀነሰ በሚባልበት ጊዜ ያለውን የተዛባ ገቢና የኑሮ ሁኔታ እንዲያውም ያባብሰዋል ማለት ነው። እናመሰግናለን ሄኖክንና ዶክተር አክሎግን የዓለም ባንክና የዓለም የገንዘብ ድርጅት ጉባኤ አሁንም እየተካሄደ ነው ዋሽንግተን ዲሲ ላይ ከሌሎች ዘገባዎች ጋርም እንደዚሁ እንጠብቃቸዋለን ሁለቱንም ከትንታኔውም ከዘገባውም ጋር አሁን ወደ ተከታዩ ዝግጅት እናልፋለን ባህልና ማህበረሰብ በቅርቡ ኒውዮርክ ከተማ ውስጥ በተካሄደው ዓለም አቀፍ የሥነ ጥበብ አውደ ርዕይ ኤግዚቢሽን ላይ የተሳተፉ ወጣት ሰዓሊያን አማኑኤል ተገኔና ዳዊት አበበ ናቸው የዚህ ምሽት የባህልና ማኅበረሰብ እንግዶች። ስለ ስነ ጥበብ አድናቂዎችና የአድናቂዎች መበራከት ስለራሳቸው ራሳቸው መበረታታትም ብሎም ስለ ጥበቡ በአጠቃላይ ይወያያሉ። የዚህ ፕሮግራም አዘጋጅና አቅራቢ አሉላ ከበደ ነው። የምሽቱን ውይይት ባለፈው ሳምንት ያነሳላቸውን አንድ ጉዳይ መለስ ብሎ በማስታወስ ይሆናል የሚጀምረው። አሉላ ዳዊት ከአውደ ትዕይንቱ ባሻገር በተለይ ደግሞ በአገር ውስጥ ስራዎቻችሁን ለስነ ጥበብ አድናቂዎች የምታቀርቡ መሆኑን መገመት ይችላለሁ። ስራዎቻችሁን በቦታው ተገኝቼ ባላይም ዛሬ በአገር ውስጥ ያለው የስነ ጥበብ ስራዎችን የማድነቅ ሰዎች ቦታና ጊዜ ሰጥተው የመከታተል ሁኔታ ምን ይመስላል? ሰዎች ምን ያህል ይማረካሉ ለጥበብ ስራዎቻችሁ? እናንተን የቱን ያህል ያበረታታችኋል? አሁን ያለው ሁኔታ ልክ ነ እንግዲህ እስካሁን ከአርት ስኩል ተመረቄ በወጣሁባቸው ጊዜያቶች ጀምሮ ከዛሬ አስራ ሶስት አመት ገደማ፣ ያኔ በጣም አስቸጋሪ ነበር። አየህ ከአርት ስኩል ወጥተህ አርቲስትነት በኢትዮጵያ ብቻ ሳይሆን ባደጉትም ሀገሮች አርቲስት መሆን ከባድ ነው። ቻሌንጅ ነው። በጣም ፈታኝ የሙያ ዘርፍ ነው። በታዳጊ ሀገርና እኛም ሀገር ደግሞ ሲሆን እጅግ በጣም አስቸጋሪ ሁኔታዎች አሉት። እንግዲህ አንድ ለእናቱ የሚባለው አርት ስኩል ወይም አዲስ አበባ ፋይን አርት ስኩል ከዛ ሀያ ተማሪዎች ይመረቃሉ። ስራ ነው የምትፈልገው። በጊዜው ፉልታይም ታይም ስቱዲዮ አርቲስት መሆን እጅግ በጣም ፈታኝ እና ከባድ ነገር ነው። ከኪሳህ አውጥተህም ቤት ኪራይ መክፈል አለብህ። ስለዚህ እነዚህ እነዚህን ሁሉ ማድረግ ስለማይቻል በጊዜው እኛ በግሩፕ ሆነን ስቱዲዮ ስታብሊሽ አድርገን አበሻ አርት ስቱዲዮ የሚባለው መጀመሪያ በአስራ ሶስት አርቲስቶች ከዛ አምስት አርቲስቶች ቀርተው በአምስት አርቲስቶች የቀጠለ ስቱዲዮ ነው። እንደዛ በግሩፕ ሆነ ሳችን ፕሮሞት ማድረግ የጀመርንባቸው ጊዜያቶች አሉ እንግዲህ ፈታኝነቱን ነው እንግዲህ ከዛ አስራ ሶስት አመት በፊት እንዲሁም አድናቂም አርት ኮሌክተርም ጋለሪዎችም በጣም ውስን ነበሩ በጊዜው አሁንም ውስን ናቸው በእርግጥ ሂደት አየ እንግዲህ አስራ ሶስት አመት እስኪወስድ ቆይ በየአመቱ የራሱ የቻለ ለውጦች አሉት አበሻ ክላይንቶች አሉን አበሻ ኮሌክተሮች አሉን ሾዎች የምናደርግባቸው ኢንስቲትዩቶች እንደ አሊያንስ ቲ ፍራንስ ጣሊያን ካልቸር ጀርመን ኢንስቲትዩት እንዲሁም ሌላ ጋለሪ አትኒ ጋለሪ የተባሉት እነዚህ ናቸው። እንግዲህ አሁን ማሳያ ቦታዎቻችን የነበሩት ተጨማሪ መሳይ ናራኬብ አብሮ የከፈቱት አዲስ ፋይን አርት ጋለሪ አለ። ሚፍታ የሚባል አንድ ወጣት ኪዩሬተር እሱም የጀመረው ጋለሪዎች አሉ። በእነዚህ አስራ ሶስት አመቶች እንግዲህ እነዚህ አይነት ጋለሪዎች ተከፍተዋል። ከዚህም በላይ እንፈልጋለን። አሁን ከአርት ስኩል በአመት ሰላሳ ተማሪ ያስመርቃል ይመስለኛል። ለሰላሳ ተማሪ እስከ አሁን ድረስ ለተመረቀውም ተማሪ የሚሆን ቦታ በቂ አይደለም። ወጣት አርቲስቶች እጅግ በጣም ታለንት ሊሆኑ ሽቶች አሉን ሀገር ውስጥ ግን፣ እነዚህን ሰዎች በአግባቡ ለዓለም አቀፍ እይታ እንዲበቁ የሚያደርግ ጋለሪም ሆነ ኪውሬተር በቂ አይደለም። ያሉን በጣም በጣት የሚቆጠሩ ናቸው። እነሱም ህዟቸውን ይዘው ነው እየሞከሩ ያሉት። ስለዚህ ተከታይ የሆኑት አዳዲስ ጄኔሬሽኖች ብዙ ነገር ይጠብቃሉ። ብዙ ነገሮች፣ ብዙ ስፔስ፣ ብዙ ጋለሪ ይጠበቃል። ባለው ሁኔታ ግን እድገት የለም ማለት አይደለም። ለውጦች በየዓመቱ አሉ፣ ዘገምተኛ ናቸው። ስለዚህ እነዚህን ካልተንከባከብ ለነሱ ተገቢው ቦታ ካልሰጠን፣ እንደ ሀገር ምንድን ነው የምናስተላልፈው ለሚመጣው ጄኔሬሽን አጠያያቂ ይሆናል። ስለዚህ ያለው ዘገምተኛ እድገት ስለሆነ ትኩረት ይፈልጋል። ከዚህ ማደግ ይችላል የሚለው የሚያግባባ ይመስለኛል። ለእኚህንም ወጣት የስነ ጥበብ ባለሙያዎች እድል የሚሰጣቸው መስመር መጀመር አለበት መግፋት አለበት ነው እያልከን ያለኸው። አማኑኤል፣ ወደ አንተም ልምጣ ለተመሳሳይ ጥያቄ። ቀደም ብለህ እንደ ጠቀውም ክልን ሳሎን ኢትዮጵያ ለተባለው በዚህ በዩናይት ስቴትስ ለሚታተም የኢትዮጵያውያን ጋዜጣ በካርቱኒስትነት ሰርተሃል። ወደ እስራኤልም ተጉዘህ እንደ ቆየህ ነግረኛል። ዳዊት እንደ ተመለከተው በስቱዲዮ የስነ ጥበብ ባለሙያነት መኖር ይቻላል ወይ ዛሬ ፈታኝነቱ የትኛውም አለም ነው ብሏል ዳዊት። የሚያግባባ ይመስለኛል። ነገር ግን ከአንድ ቦታ ሌላ ቦታ የተሻለ እድሎች ይኖሩና ጥሩ የመስራትም ጠንክሮ የመውጣትም እድል ይፈጠራልና እንደ ባለሙያ መኖር ይቻላል። በጥበብ ስራዎቻችሁ እኔ አሁን ነው የምለው ማለት ካመንክበት ይሆናል። ምክንያቱም ሁሉንም ነገር አትፈልግም። ሁሉንም ነገር ደግሞ ብትፈልግ ሁሉንም ነገር አታገኝም። ግን እንደ ሙያ የምትፈልገውን ነገር ታገኛለህ። ይከብዳል፣ በጣም ይከብዳል። ወደ ሌላኛውም ኑሮ ብትሄድ ይከብዳል። ግን ያው ልታገኝ ትችላለህ የተወሰነ ነገር። ግን ይሄኛውን አምነህበት ከአንተ ጋር ይዘኸው ከተጓዝክ ትልቅ ነገር ይፈጠራል። ጊዜውን ጠብቆ ሙሉ የሆነ ደስተኛ የሚያደርግ ነገር ይፈጠራል። በዛ አምናለሁ። የተናገራቸው ነገሮች እንዳለ ትክክል ናቸው። ምክንያቱም ይሄ ግልጽ ነው። እኔም ሳልሆን ሌላም ሰው ቢመጣ ያለው ችግር እነዚህ ነገሮች ናቸው። በጣም ብዙ አሪፍ አሪፍ ልጆች አሉ በቃ አቅማቸው በደንብ እንደውም ከአቅም በላይ የሆነ በጣም ጥሩ ልጆች እና ግን እነሱ እንዳለው ያው በቃ መስመር የሚያስ ያስፈልጋል። እንደገና ጋለሪዎች በህብረት የሚሰሩበት አጋጣሚ አሁን እኔ የተማርኩት ነገር አለ እናንተ ጋር በወር አንድ ቀን ሁሉም ጋለሪ የራሱ የሆነ ሾ አለው ወይም ደግሞ ሾ እንኳን ባይኖረው የሆነ ሌላ ማለት የራሱ ነገር የሚያሳየው ነገር ይኖራል እና እሱን መጀመር የሚቻለው አርቲስቱና ጋለሪዎቹ አንድ ላይ በመሆን በወር አንድ ጊዜ ቀን ቢኖረው ህዝቡን ማሳመን ይቻላል፣ ማሳወቅ ይቻላል። ህዝቡ ጋም ያለ እውቀት ነው ማለት ባህሊው ሲባል በቃ እብዶች ተብሎ ነው የሚታሰበው። እሱ ራሱ አመለካከት የጠፋው አሁን ነው። ሚዲያዎች እንኳን አሁን በሚዲያ ደረጃ ብትሄድ ሙዚቃ ነው እንጂ ስል ላይ ብዙ እንትን የላቸው አሁን ነው ትንሽ በቃ ግድ እየሆነ መጣ። በቃ በደንብ ማድረግ እንችላለን። አንድ ላይ በህብረት እንደዚህ አይነት ሳምንቶች ቢኖሩ እንደዚህ እንደዚህ አይነት ጊዜዎች ቢኖሩ ይህን መንግስትን ራሱ ቦታ መጠየቅ ማለት እንደዚህ አይነት ነገሮች እንፈልጋለን ተብሎ በግድ መጠየቅ ይቻላል። ምክንያቱም ይሄ ግድ ነው። ዞሮ ዞሮ ጊዜ ይወስዳል እንጂ መምጣቱ አይቀርም። ምክንያቱም ከዚህ በፊት ያልነበረ ነገር አሁን አለ። አሁን ያለ ነገር ደግሞ እጥፍ እንደሚያድግ አውቃለሁ። የሚለወጥ ያድጋል ሊለወጣል፣ እድሎችም እንዲኖሩ መገፋት አለበት ብለሃል። ይሄ ቀናውና ተስፋ የማድረጉ ስሜት ለሚቀጥለውም አዲስ ለሚከፈተው ንበርም ሆነ ለሚያድገው ስነ ጥበብ አለም አስፈላጊ ይመስለኛል። እስኪ ከግል ስሜታችሁ ጋር የሚገናኙ ከራሳችሁ ልምድም ከቀደሟችሁም ጋር የምታዛምዷቸው ባጭር ባጭሩ የሚመለሱ ጥያቄዎች ከማንሳት በፊት ወደ ኤግዚቢሽኑ ልመልሳችሁና በዚህ በኒውዮርክ አውደ ትርኢት ያያችሁት የሳባችሁ ይሄ የግላችሁ የታዘባችሁት የወደዳችሁት ነገር ካለ ዳዊት፣ እናንተ ኢትዮጵያውያኑ ይዛችሁ ከመጣችሁት የሚሆን ከሌላው አፍሪቃ ከመጡ ስራዎች እንደተማረክበት ካለ አንድ ሁለቱን ብትጠቅስልን። አዎ ይሄ የዓለም አቀፍ እንደመሆኑ መጠን አየ ከትልልቅ ጋለሪዎች ትልልቅ አርቲስቶች የተሰበሰቡበት ፕሮግራም ነው እና እዚህ ፕሮግራም ላይ እንግዲህ በመጽሐፍ ማቃቸው ወይም ደግሞ አንዳንድ ሙዚየም ቦታዎች ላይ ያየኋቸው ትልልቅ ሳሌዎች ላይ እንደ ካሂንዲ ዋይሊ ጋናዊ አርቲስት ኤላ ተስዌ እነሱን የመሳሰሉ አርቲስቶችን እንዲህ በገሃድ እዛ ቦታ ላይ ያየንባቸው። ከዛ ባሻገር ለእኔ በጣም ትልቁ ነገር የእኛ የኢትዮጵያኖች ተሳትፎ ነው። እኔ ሲሄድ እስከማቀው ድረስ እኔ እኔና አማንኤል ወደዛ አካባቢ እንደምንሄድ ነበር ማቀው፣ ግን በወቅቱ ግን ያየኋቸው ኤልያስ ሜዛ ነበረ አወል የሚባል ፎቶግራፈር እዛ ነበረ፣ እና እንደዚህ በዛ ብሎ ከአንድ ሀገር እዛ ትልቅ ኢቨንት ላይ የኢትዮጵያውያንን የስነ ጥበብ ውጤት እዛ ጋር ማየቴ በራሱ ለእኔ በጣም ትልቅ ትልቅ ትልቅ ነገር ነው። አማኑኤል አንተስ፣ የማንን ስራ የተለየ ስሜት ያሳደረብህ? ምን አየህ የተለየ የምትለው? ጎልቶ የታየህ ነገር ካለ በየትኛው መልኩ? ያው ጎልቶ የሚታይህ መጀመሪያ የራስህ ነገር አንዳንዴ እምነቱ ቢኖርህም እዛ ጋር ስታቀርብ የራስህን ነገር ከዛ ሲቀበሉት ሲያምኑበት የበለጠ አንተ እያመንክ ትሄዳለህ። ይረዳሃል፣ ይደግፈሃል። አምነ ነው እዛ ጋ ሄድከው ግን ይደግፈሃል እና መብዛታችንም አሪፍ ነው። በጣም ደስ ብሎኛል። አንድ ልጅ አሁን ልጅ አላውቀውም ፎቶግራፈር ነው። ስራውንም አይቼዋለሁ አላውቅም ልጁንም አይቼዋለሁ አላውቅም ነበርና ሌላ ኢትዮጵያ ያለ እዛ ጋ ወሰዱ። እናም በቃ ደስ ይላል። ትልቅ ነገር ነበረ። በአካል ተገኝተን ስላየ ነው ለእኛ ትምህርት ይሆናል። ምን ያህል መስራት አለብን፣ ምን ያህል መጠጋት አለብን። ቢያንስ ልግ አሁን እንዳደረግ ነው እነሱ ያሉበት ቦታ ላይ እንዴት መረስ አለብን። እኛ ሳንሆን ሌሎቹም መምጣት አለባቸው። አንድ ናይጄሪያዊት የታለች ሶስት ቦታ ወይ ሁለት ቦታ ያሳይ እና እንደዚህ ያ ውስጥ መግባት አለብን። ብዙ አሉ። ከአንድ ከሳውዝ አፍሪካ ከሆነ ቦታ ከሆነ ቦታ ሆኖ ብቻ የሆነ ድግግሞሽ ብዙ ቦታ ላይ ማያቸው ሰዎች አሉ፣ አርቲስቶች ማለት ነው። እና እኛም ድግግሞሽ፣ እኛ ብቻ ሳንሆን ሌሎች ልጆችና የሚመጡበት መንገድ ይከፈታል። ያን እድል ብቻ በሆነ መልክ ቢከፈት እዛ ጋር መምጣት ይቻላል። ግን ያው መስራት ነው። ምንም ምርጫ የለም። ሁላችን ያለንን ኃይል ተጠቅመን የምንፈልገውና ምን የምንወደውን ነገር አክብረን መስራት፣ ሌሎችም ትምህርት የሚሆነው ያ ነው። አሉላንና ሰዓሊያኑን አማኑኤል ተገኔን እንዲሁም ዳዊት ከበደን አመሰግናለሁኝ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን ቆንጂት ዋና ዋና ዜናዎች ካሉን በአፍሪካ የንግድ እንቅስቃሴ ካልተስፋፋና በተለይም ጎረቤታም ሀገሮች ድንበሮቻቸውን ለስራና ለንግድ ክፍት ካላደረጉ እድገታቸው ፈተና እንደሚገጥመው ወደ አውሮፓ የሚፈልሰው ሰው ቁጥርም እንደሚጨምር የዓለም ባንኩ ፕሬዝደንት በዛሬው ዕለት ተናግረዋል። የሀገሮች ምጣኔ ሀብት ቅንጅትና ንግድን የሚያስፋፉ ፖሊሲዎች በአፍሪካ ሀገሮች በአሁኑ ወቅት አነስተኛ መሆናቸው አሳሳቢ መሆኑንም ፕሬዝደንቱ ኪም ዮን ኪም ዛሬ ለጋዜጠኞች ተናግረዋል። በዓለም ዙሪያ ያሉ ከበርቴዎች አሉ። በሌላ ጉዳይ ደግሞ ከግብር ክፍያ ለማምለጥ ብለው ገንዘባቸውን በውጭ ሀገር የሚሸሽጉባቸው ኩባንያዎች በብዛት መቋቋማቸው መሰማቱ መንግስታት ድህነትን ለመዋጋት የሚያስፈልጋቸውን ብዛት ያለው ገንዘብ የሚያሳጣ በመሆኑ እጅጉን አሳስቦኛል ብለዋል ኪም። ሊቢያ ውስጥ በተባበሩት መንግስታት ድርጅት ሽምግልና ለተመሰረተው አዲስ መንግስት ድጋፍ ለመስጠት የፈረንሳይ የስፔንና የእንግሊዝ አምባሳደሮች ዋና ከተማዋ ትሪፖሊ ገብተዋል። ከሁለት ዓመታት በፊት በዚያች ሀገር ተቀናቃኝ ሚሊሺያዎች ውጊያ ሲያካሂዱ አብዛኞቹ ኤምባሲዎች ከተዘጉ ወዲህ አምባሳደሮቹ ለመጀመሪያ ጊዜ ወደዛ መሄዳቸው ነው። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን ዝግጅት ነው እየሰማችሁ ያላችሁት። ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። ሱዳን ስር የሰደደና መጠነ ሰፊ የምግብ እጥረት እንዲሁም እርሱን ተከትሎ የሚከሰተው ከፍተኛ የሰውነት መሟሸሽ ከተዘገበባቸው የዓለም አገሮች አንዷ ናት ሲል ይጀምራል የዕለቱ ርዕሰ አንቀጽ። ዩናይትድ ስቴትስ ለሱዳን ለመስጠት የገባችውን የምግብ እርዳታ ይፋ ባደረገበት አትታው ቁጥራቸው ከሁለት ሚሊዮን በላይ የሚገመት ሕጻናት እጅግ የከፋ የሰውነት መሟሸሽ ታይቶባቸዋል ሲልም ይቀጥላል ርዕሰ አንቀጹ። አሁን ድረስ የቀጠለው የጸጥታ ሁከትና ያስከተለው ከቀየ መፈናቀል ችግር፣ ለእርሻ የሚሆን መሬት እጥረት ተዳምረው በዳርፉር በደቡባዊ ኮርዶፋንና በብሉናይል ግዛቶች ያለውን ከፍተኛ የምግብ እጥረትም አባብሰውታል። ሊደርስ የሚችለውን የሞት አደጋ ለመከላከልና የምግብ እጥረቱን ለመቀነስ ብሎም የምግብ ዋጋን ለማረጋጋት የዩናይትድ ስቴትስ ዓለም አቀፍ ተራድኦ ፕሮግራም ዩኤስኤአይዲ የ68 ሚሊዮን ዶላር ግምት ያለው አስቸኳይ የምግብ እርዳታ ለሱዳን እንደሚሰጥ ይፋ አድርጓል። ዩኤስኤአይዲ እንደ አውሮፓውያን የዘመን አቆጣጠር ከ2011 ዓ ም አንስቶ ጠቅላላ ግምቱ ከአንድ ቢሊዮን ዶላር በላይ የሚያወጣ የምግብ እርዳታ ለሱዳን ሕዝብ አቅርቧል፣ ሲልም ርዕሰ አንቀጹ አረጋግጧል። ፕሮግራሙ የሚያቀርበው ይህ እርዳታ የምግብ እጥረቱ የገጠማቸውን ሱዳናውያን እንዲሁም ከደቡብ ሱዳንና ከሌሎች የጎረቤት ሀገሮች ተፈናቅለው በዚያች ሀገር ተጠልለው የሚገኙ ስደተኞችን ጨምሮ ቁጥራቸው ከሁለት ነጥብ አምስት ሚሊዮን በላይ የሚሆኑ ሰዎችን ይመግባል። እንደ ርዕሳ አንቀጹ ማብራሪያ በተባበሩት መንግስታት የዓለም ፕሮግራም ደብልዩ ኤፍ ፒ የሚከፋፈለው ይህ የምግብ እርዳታ አገሪቱ ውስጥ የተቀሰቀሱ ግጭቶችና የተፈጥሮ አደጋዎች ያስከተሉት መጠነ ሰፊ አገር ውስጥ ተፈናቃይነት እንዲሁም ኤልኒኞ የተሰኘው የተፈጥሮ አየር ንብረት መዛባት ያስከተለው ጉዳት ለሚጠይቁት ውስብስብ የአስቸኳይ ጊዜ እገዛ ወይም ደራሽ የሚሆን ነው። ኤልኒኞ ያስከተለው ድርቅ በተለያዩ አገሪቱ ክፍሎች የምግብ ሰብልና ለገቢ ማመንጫነት የሚዘሩ ወይም የሚመረቱ ሌሎች ምርቶች ከአማካይ በላይ መቀነስ በያዝነው የአውሮፓውያኑ 2016 የሚያስፈልገውን የምግብ መጠን በእጅጉ መጠን ከፍ ያደርገዋል። ፕሮግራሙ እድሜያቸው ከአምስት ዓመት በታች የሆኑ የሱዳን ሕፃናትን፣ ነፍሰ ጡር አልያም የሚያጠቡ እናቶችን፣ የትምህርት ቤቶችን የምግብ ፕሮግራምና እንዲሁም ለከፋ አደጋ የመጋለጥ እድላቸው ከፍ ያሉ ሌሎች ወገኖችን ለመርዳት በአጠቃላይም በዓለም በሶስተኛ ደረጃ ላይ የሚገኘውን የሱዳን የምግብ እጥረት ለመቋቋም የታለመ መሆኑን የጠቀመው የዕለቱ ርዕሰ አንቀጽ በሱዳን ለከፍተኛ ምግብ ተጋላጩ ህዝብ ቁጥር እስከ አራት ነጥብ አምስት ሚሊዮን ሊደርስ እንደሚችልም አመልክቷል። በዚያች አገር ዋናው ዓለም አቀፍ የሰብአዊ እርዳታ አቅራቢ ዩናይትድ ስቴትስ በግጭቶች የተፈናቀሉትን ወገኖች ጨምሮ መጓጓዣ ሊደርስባቸው በሚችሉ አካባቢዎች ሁሉ ከሱዳን ህዝብ ጋር ባላት አጋርነት በቁርጠኝነት መርዳቷን ትቀጥላለች ሲል የዕለቱ ርዕሰ አንቀጽ ሀተታውን ደምድሟል።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 ክቡራትና ክቡራን ለዛሬ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ። ነገ ምሽት በድጋሚና እንገናኛለን። ያስተናገድናችሁ ሰሎሞን አባተና ቆንጂት ታየነን አብራችሁን ስላመሻችሁ በጣም እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ደህናደሩ